the voice of America. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ጤና ይስጥልን ክቡራትና ክቡራን አድማጮች፣ ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ ሰዓት እስከ አንድ ሰዓት ተኩል በ1431 ኪሎ ኸርትዝ መካከለኛ ሞገድ የሚሠራጨውን ዝግጅት ጀመርን። ዛሬ አርብ መጋቢት 18 2007 ዓመተ ምሕረት ነው። ፕሮዲውሰሮቹ ኃይሉ ታምራትና ጽዮን ግርማ፣ ቴክኒሻኑ ቮይቴክ ዞርኒያክን፣ የማስተናጋጃችሁ ማስተናጋጃችሁ ሰሎሞን አባተ እስከ ምሽቱ አንድ ሰዓት ተኩል በቀጥታ ከሚተላለፍላችሁ ዝግጅት ጋር አብረናችሁ እንቆያለን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ቆንጅታዬ ጤና ስጥልኝ፣ እንደምናመሻችሁ። ሶማሊያ ዋና ከተማ ሞቃዲሾ ውስጥ ከሚገኙት ትልልቅ ሆቴሎች አንዱ ላይ ከባድ ፍንዳታ መድረሱ ተሰማ። ፍንዳታው ዛሬ ማታ ማካ አልሙካራማ የተባለውን ሆቴል ያናወጠው መሆኑን የጸጥታ ምንጮች ገልጸዋል። እማኞች እንዳሉት ሆቴሉ በራፍ ላይ ከባድ ፍንዳታ ከተሰማ በኋላ በመቀጠል ጥቂት ቆይቶ ተኩስ ተሰምቷል። ፖሊሶች የአልሸባብ ተዋጊዎች ሆቴል ውስጥ አሉ ማለታቸው ተነግሯል ይላል ሮይተርስ። ሆቴሉ በምክር ቤት አባላትና ከውጭ በሚገቡ የሀገሪቱ ዜጎች የሚዘወተር ሲሆን ከአሁን በፊት ሶስት ጊዜ ጥቃት የደረሰበት ነው። የናይጄሪያ ጦር ሰራዊት ጎዛ የምትባል በሰሜን ምስራቁ ክፍለ ግዛት አሁንም በቦኮ ሀራም ቁጥጥር ስር ካሉት የተወሰኑ አካባቢዎች አንዱ የሆነችውን ከተማ አስለቅቀው መቆጣጠራቸውን አስታወቁ። ጦር ሰራዊቱ ባወጣው መግለጫ የቦርኖ ክፍለ ሀገሯን ከተማ ዛሬ ጠዋት ይዘናል። ቦኮ ሀራም እስላማዊ ግዛት ብሎ ወይም ቃሊፍ ቃሊፌት ብሎ ያወጀውን ይዞታ አውድመንበታል ብሏል። መንግስቱ ይህን ያስታወቀው የሀገሪቱ ህዝብ ፕሬዚደንታዊና ምክር ቤታዊ ምርጫ ሊያካሂድ አንድ ቀን ሲቀረው ነው። ነገ ቅዳሜ ነው ምርጫው የሚከናወነው። አንድ መቶ ሀምሳ ሰው ያለቀበትን የጀርመን ዊንግስ አየር መንገድ አውሮፕላን ፈረንሳይ አልፕስ ላይ የከሰከሰው ሆን ብሎ ነው ተብሎ የተጠረጠረው ረዳት አብራሪው ህመም ነበረበት ህመሙን ከመስሪያ ቤቱ ደብቆ ነው የኖረው ሲሉ የጀርመን አቃቤ ህጎች ዛሬ ተናገሩ ሁለት የጀርመን ከተሞች ውስጥ የሚገኙ የ27 ዓመቱ አንድሪያስ ሉቤትስ መኖሪያ ቤቶች ውስጥ በተደረገ ፍተሻ የተበጫጨቀ የህመም ፈቃድ ማስታወሻ ተገኝቷልን የተባለው አንደኛው ለአደጋው እለት የተጻፈለት የህመም ፈቃድ መሆኑንም ተናግረዋል። አቃቤ ህጎቹ በሰጡት መግለጫ የተገኙት የህክምና ማስረጃዎች የሚጠቁሙት ስለ ሰውየው ጥቅስ የኖረ ህመምና ተገቢ ህክምና የሚጠቁሙ ናቸው ከማለት በስተቀር የበሽታውን አይነት በዝርዝር አልተናገሩም። የዜና ማሰራጫዎች ግን የረዳት አብራሪው ህመም የአእምሮ ጭንቀት ወይም መደበት እንደነበረ እየዘገቡ ናቸው። ትናንት የፈረንሳይ አቃቤ ህግ ባደረጉት ጋዜጣዊ ጉባኤ ሉቢትስ ዋናው አብራሪ በረራው ክፍል እንዳይገባ በሩን ቆልፎበት ሲያበቃ የአውሮፕላኑ መሪ ብቻውን ይዞ ከስክሶታል ማለታቸው ይታወሳል። በቅናሽ ዋጋ የሚያሳፍረው የዚህ የጀርመን ዊንግስ አየር መንገድ ባለቤት ኩባንያ የሆነው ሉፍታንዛ ከእንግዲህ ወዲያ በበረራ ሰዓት በጠቅላላ ሁለት የበረራ ሰራተኞች በረራው ክፍል ውስጥ ኮክፒት ውስጥ እንዲሆኑ አዲስ ደንብ እንደሚያወጣ ዛሬ አስታውቋል። ዩናይትድ ስቴትስ ከመስከረም አንዱ የሽብር ጥቃት በኋላ በረራ ላይ ባሉ አውሮፕላኖች ምንጊዜም ቢሆን በበረራ ክፍሉ ቢያንስ ሁለት አባላት እንዲጠቀሙ እንዲቀመጡ ደንብ አውጥታለች። አንዱ አብራሪ መውጣት ቢያስፈልገው እንኳን ከሌሎቹ የበረራው ሰራተኞች አንዱ መግባት አለበት። በመጨረሻም በየመን ተዋጊ ጀቶች የሽምቅ ተዋጊዎቹን ኢላማዎች ለሁለተኛ ተከታታይ ቀን ሲደበድቡ ውለዋል። ጥቃቱ የአብዛኞቹን የሀገሪቱን ክፍል የተቆጣጠሩት ሺያ ሁቲ ሽምቅ ተዋጊ ቡድኑን ለማስወገድ በሳዑዲ አረቢያ መሪነት የተደራጀው የአካባቢው ሀገሮች ጥረት አካል ነው። ዛሬ የህብረቱ የጦር አውሮፕላኖች በየመኗ ዋና ከተማ ሰንአ ውስጥና ዙሪያዋን ያሉ የጦር ሰፈሮችንና በሽምቅ ተዋጊዎች እጅ የሚገኙ ኢላማዎችን ደብድበዋል ሲሉ ባለስልጣናትና የአይን ምስክሮች ገልጸዋል። የሁቲዎቹ ሽምቅ ተዋጊዎች ክፍለ ሀገር የሆነችውን ሰዓዳንም በአየር ጥቃቱ መደብደባቸውን እማኞቹ ተናግረዋል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። አመሰግናለሁኝ፣ ቆንጂት ለዜናው። ከምሽቱ ሦስት ሰዓት በ25 እና በ31 ሜትር ባንድ ያጭር ሞገድ ስርጭቶቻችን ከተጨማሪና ሰፋ ካሉ የሰዓቱ ዜናዎች ጋር እንመለሳለን። በነገራችን ላይ ክቡራትና ክቡራን አድማጮች ከፊታችን እሁድ ጀምሮ የስርጭት መስመሮቻችን 1922ና 25 ሜትር ባንድ እንደሚሆኑ ቀድመን እናስታውሳችሁ። 25 እና 31 ነው ዛሬ እየተከታተልን ያለ ነው። ከፊታችን እሁድ ጀምሮ 1925 እና 22ና 25 ሜትር ባንዶች ይሆናሉ። ይህ በ1431 ኪሎ ኸርዝ መካከለኛ ሞገድ ከዋሽንግተን ዲሲ በቀጥታ የሚተላለፍላችሁ የአሜሪካ ድምፅ ራዲዮ ጣቢያ ስርጭት ነው። አሁን ወደ መጀመሪያው ዘገባ እናልፋለን። የደቡብ ሱዳን ተደራዳሪዎች ወደ ጠረጴዛ ለመመለስ ፍላጎት ማሳየታቸውን የገለጹት የኖርዌይ ልዩ ልዑክ የሀገሪቱ ፓርላማ የመንግስቱን የስልጣን ዘመን ለማራዘም ያሳለፈውን ውሳኔ ተችተዋል። በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ከሆኑት አምባሳደር ዶናልድ ቡት ጋር በመሆን ወደ ጁባ የተጓዙት የኖርዌዩ መልእክተኛ የንስ ፒተር ሽምፕሩድ ሁሉም ነገር መምጣት ያለበት ከድርድር ጠረጴዛ ነው ብለዋል። እስክንድር ፍሬው ከአዲስ አበባ ተጨማሪ አለው ከሶስት ሳምንታት በፊት የተቋረጠው የደቡብ ሱዳን ተፋላሚ ወገኖች የሰላም ድርድር እንዲቀጥል ጥረቶች እየተደረጉ ነው። በደቡብ ሱዳን የዩናይትድ ስቴትስ ልዩ ልዑክ ዶናልድ ቡዝና የኖርዌ ዋቻቸው የንስ ፒተር ሽምፕሩድ ወደ ጁባ ያደረጉት ጉዞም ከጥረቶቹ መካከል ይጠቀሳል። የጉዞው ዋነኛ ዓላማ ድርድሩን ማስቀጠል መሆኑን ለጋዜጠኞች የገለጹት በደቡብ ሱዳን የኖርዌ ልዩ ልዑክ የንስ ፒተር ሽምፕሩድ አበረታች ውይይት እየተካሄደ መሆኑን አስረድተዋል። ግጭቱን ከመፍታት አንጻር የጋራ መግባባት ላይ ደርሰናል። እንዴት ሊፈታ እንደሚችልም የተለያዩ ዝርዝር ውይይቶች አካሂደናል። ይህ ሁኔታ ደግሞ ተፋላሚዎቹን ወገኖች፣ መንግስትን ለማሳመን እንደሚረዳ ተስፋ እናደርጋለን። ከዚህ አንጻር እዚህ በአዲስ አበባ ከተቃዋሚዎቹ መሪ ሪያክ ማቻር ጋር እየተነጋገርኩ ነው። ተፋላሚዎቹ ወገኖች ተቀምጠው እንዲነጋገሩ፣ እንዲደራደሩ ሰጥቶ በመቀበል እንዲወያዩና ሀገሪቱን እየተጓዘችበት ካለችበት የውድቀት መንገድ እንዲታደጉ ነው ያሉት። የሁለቱ ልዩ ልኡካን ጉዞ የደቡብ ሱዳን ፓርላማ የመንግስቱን ስልጣን ለማራዘም ከወሰነው ውሳኔ ጋር ተገጣጥሟል። ፓርላማው በሳምንቱ መጀመሪያ ባደረገው ስብሰባ በዚህ ዓመት መጨረሻ ይጠናቀቅ የነበረውን የፕሬዝዳንት ሳልቫኪር ማያርዲት የስልጣን ዘመን በሶስት ዓመት አራዝሟል። ይህንን የተቃወሙት የኖርዌይ እና የዩናይትድ ስቴትስ ልኡካን ሁኔታው እንደሚያሳስባቸው ለደቡብ ሱዳን ባለስልጣናት ማሳወቃቸውን ሚስተር ሽምፕሩድ አብራርተዋል። እንደ ኖርዌይ እና እንደ ዩናይትድ ስቴትስ በጋራ ወደ ጁባ ተጉዘናል ፕሬዚዳንት ሳልቫኪርንና ሌሎች በዚያ የሚገኙ ከፍተኛ የመንግስት ባለስልጣናትን ለማነጋገር። ጉዟችን ግን የደቡብ ሱዳን ፓርላማ የመንግስቱን የስልጣን ዘመን ለማራዘም ከተነጋገረበትና ከወሰነበት ስብሰባ ጋር ተገጣጥሟል። ከዚህ አንጻር ደግሞ አቋማችንን እና መልእክታችንን ለመንግስቱ በማድረስ በኩል በጣም ግልጽ ለመሆን ሞክረናል። የስልጣን ጊዜው መራዘሙ ከህጋዊነት አንጻር ያሉ አንዳንድ ሁኔታዎችን ሊፈታ ቢችልም የመንግስቱን ስልጣን የሚያራዝም ማንኛውም አይነት ህጋዊ ነገር መምጣት ያለበት ከድርድር ጠረጴዛ መሆኑን ግልጽ አድርገናል የብሔራዊ አንድነት የሽግግር መንግስት ለደቡብ ሱዳን በመመስረት ነው ያሉት። በኢጋድና በአፍሪካ ህብረት የጸጥታ ጉዳዮች ተንታኝ የሆኑት ዶክተር መሀሪ ታደለማሩ የዩናይትድ ስቴትስና የኖርዌይ ዲፕሎማቶች የጁባ ጉዞ ድርድሩን ከማስጀመር የላቀ ዓላማ እንደነበረው ይገምታሉ። ከኢጋድ በኩል አሁን የመጨረሻውን ሀሳብ እነሱ ተደራድረው የሚወስኑት ሳይሆን ወይ የሚቀበሉት ወይ ደግሞ ማይቀበሉት የውሳኔ ሀሳብ የሚያቀርብ ይመስለኛል። ይሄ እንዲቀበሉ የሚደረግ ጥረት ሊሆን ይችላል። የትሮይካ ጉዞም እንጂ ካሁን በፊትም ድርድር ለመቀጠል አለመቀጠል አልነበረም ችግራቸው። ስለዚህ የውሳኔ ሀሳብ ሲቀርብ ምን ይመልሳሉ የሚለው ግን ትልቅ ጥያቄ ነው። የደቡብ ሱዳን ፕሬዝዳንት ሳልቫኪር ማያርዲት እና የተቃዋሚዎቹ መሪ ዶክተር ሪያክ ማቻር በአዲስ አበባ በፈረሙት ስምምነት መሰረት እንደ አውሮፓውያን አቆጣጠር ከሐምሌ 9 2015 በፊት የብሔራዊ አንድነት የሽግግር መንግስት መመስረት ነበረበት። የፊታችን ሚያዝያ አንድ ደግሞ ቅድመ የሽግግር መንግስት ጊዜ እንደሚጀመር ስምምነቱ ያመለክታል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። እስክንድርን እናመሰግናለሁኝ ለዘገባው። አሁን ወደ ጎረቤት ኬንያ ጎራ እንላለን። ኬንያ ውስጥ እንደ ባህል ተስፋፍቷል ያሉትን ሴቶችን የመድፈር አድራጎት የተቃወሙና ለፍትህ ጥሪ ያሰሙ ሰልፈኞች ትናንት ሐሙስ፣ ዋና ከተማይቱ ናይሮቢ ውስጥ አደባባይ ወጥተው ውለዋል። በሌላ በኩል ደግሞ አንድ የሀገሪቱ ፓርላማ አባል አድርሰውታል ተብሎ በተጠረጠረ የመድፈር አድራጎት እየተመረመሩ ናቸው። እንዲህ አይነቱ በሴቶች ላይ የሚፈጸም የጾታ ጥቃት በተለይ በሕግ አውጪዎቹ እንደራሴዎች መካከል ተስፋፍተዋል እየተባለ ነው። ጌብ ጃስሎ ከናይሮቢ የላከው ዘገባ አለ። ይህ የምትሰሙት ድምፅ አንድ ስልሳ የሚሆኑ የኬንያ የመብቶች ተሟጋቾች ዛሬ አደባባይ ወጥተው ያስተጋቡትን ጩኸት ነው። በሀገሪቱ ጠቅላይ ፍርድ ቤት ደጃፍ ላይ ቆመው ጮኸዋል። በፖሊስ ጠቅላይ እዙ ደጃፍ ላይ ቆመው ጮኸዋል። ማባበል አንፈልግም፣ ሰበብ አስባብ አንፈልግም፣ ፍትህ እንሻለን። የኬንያ ፓርላማ አባሉ ጌዲዮን ሙዊቲ ኢሬያ አንዲት ሰሞኑን ስለ ሥራ ጉዳይ ለመነጋገር ወደ ግል ቢሯቸው ሄዳ የነበረችን ሴት ደብድበዋል፣ ደፍረዋል ተብሎ ክስ ተመስርቶባቸዋል። ይህችው ሴት ከመደፈሯ ቀደም ሲል የኤች አይ ቪ ምርመራ እንድታደርግ መገደዷም ተነግሯል። ውንጀላዎቹን አለመፈጸማቸውን የሚናገሩት እንደራሴ ኢሪያ ግን የታሪኩን ይዘትና አካሄድ በተደጋጋሚ ሲቀያየሩ ወይም በሌላ ቃል ሲቀላምዱ ተይዘዋል ተብሎ ተዘግቦባቸዋል። መጀመሪያ ይህችን ሴት አላውቃትም አሉ። በሌላ ጊዜ ደግሞ አንድ የእርሳቸው ሀብት በሆነ ክለብ ውስጥ አብረው እንደነበሩ ተናገሩ። በእርግጥ ክስ ገና አልተመሠረተባቸውም። የኬንያ የሰብአዊ መብቶች ኮሚሽን ዋና ዳይሬክተር አትሳንጎቼ ሶኒ ይህንን እንደራሴ ኢሪያ አድርሰውታል የተባለውንና ሌሎችም በሀገሪቱ ውስጥ መንሰራፋታቸው የሚነገር የጾታ ጥቃቶችን እያወገዙ መግለጫ ሰጥተዋል። በኃላፊነትና በስልጣን ቦታዎች ላይ ያሉ ሰዎች የሚያደርሷቸው የጾታ ጥቃቶች የሰው ቁጣ ቀዝቀዝ ሲል ተደፋፍነው ወይም ተድበስብሰው እንዲጠፉ ነው የሚደረገው። በኬንያ ፓርላማ አባላት ላይ የሚሰማው የጾታ ጥቃቶችን የማድረስ ሮሮ አሁን ወደ መጨረሻው የእንደራሴ ኢሪያ ጉዳይ ሆነ እንጂ እጅግ የበዛና ለረጅም ጊዜ የሚቆየ ነው። አንዲት ፍራንሲዝ ዋይቲቱ ለሚባሉት እንደራሴ በጸሐፊነት ትሠራ የነበረች ሴት የዋይቲቱን የማሽኮርመምና ጠጋጠጋ የማለት ወይም የመዳፈር ሙከራ በመጋፋቷ ምክንያት ባለፈው የካቲት ከሥራ ተባርራለች። አንድ ሌላም ገዘፍ ያለ ታሪክ አለ። ባለፈው ሳምንት እንደራሴዎቹ ፕሬዚደንቱን ተከትለው ለጉብኝት ጃፓን ይሄዳሉ። አንዱ ወንድ እንደራሴ ታዲያ አብረዋቸው የነበሩ ባልደረባቸውን ሌላ ሴት እንደራሴ እንዲሁ ጠጋ ጠጋ ጎሽም ጎሽም ሲያደርጉ ሴቲቱ ተቆጥተው ተዳፋሪውን እንደራሴ በማባረራቸው እንያኛውም ተቆጥተው ጥቅመ ቢስ ብለው እንደሄዱ ተናግረዋል። ዛሬ ለወጡት ተሟጋች ትናንት፣ ይቅርታ ለወጡት ተሟጋች ተቃዋሚዎች የኬንያ ሴት እንደራሴዎች ኅብረት ሊቀመንበር ሲሲሊም ባሪሪ ንግግር አድርገዋል። በፆታ ላይ የሚፈጸም ጥቃትን ለመከላከልና ለመፋረድ ሲባል የወጡት ህጎች ያለመቋረጥና ያለ አመሳሶ ተፈጻሚ ሊሆኑ ይገባል ብለዋልም። ባሪሪ ህጉ፣ ሥራ ላይ ሲውል አጥፊው እንደ ራሴ ነው አይደለም ሊባል አይገባም። እኛ ተመርጠን ፓርላማ ውስጥ የምንገኘው ህጉ በተጻፈው መሰረት መፈጸሙን ለማረጋገጥ ነው። በሴቶች ላይም ይሁን በማንም ላይ ጥፋት ያደረሰ ሳይቀጣ አለመቅረቱን ለማረጋገጥ እኮ ነው እዚህ ያለ ነው። በአጋጣሚም ይሁን አይሁን ደግሞ ትናንት የሀገሪቱ ፕሬዚደንት ኡሁሩ ኬንያታ ሀገራቸው ዛሬ የምትገኝበትን ሁኔታ የሚያብራራ ስቴት ኦፍ ዘ ኔሽን ሪፖርት የያዘ ንግግር ለሕዝባቸው አድርገዋል። ኬንያታ በዚሁ ንግግራቸው ላይ ሰሞኑን በሀገሪቱ ውስጥ ጥቂት ነውጥን የፈጠሩ የእንደራሴዎች ብልሹ ምግባሮች ብለዋል ፓርላማው ክብሩንና ዝናውን መልሶ መጎናጸፍ የሚችልበትን ሁኔታ አባላቱ ፍጥነው እንዲመክሩ ፕሬዚደንት ኬንያታ አሳስበዋል። ወደ ተከታዩ ዘገባ እናልፋለን። የቅድመ ማስጠንቀቂያ አሰራርን በመጠቀም የምግብ ዋስትና አለመኖርን ወይም መጓደልን በመተንበይ በኩል የሰብአዊ እርዳታ ቡድኖች የተሻለ ውጤት እያገኙ መሆናቸው ተገልጿል። ነገር ግን ከፍተኛ እልቂት እንደሚከሰት ለወራት የዘለቀ ማስጠንቀቂያ ቢሰማም አቅርቦቱ ግን እጅግ አነስተኛና እየዘገየ መሆኑም ተነግሯል። ረሃብ በሚከሰትበት ወቅት እርዳታ ወደ ተፈለገው ስፍራ በፍጥነት እንዲደርስ ለማድረግ ምን ሊደረግ እንደሚገባ የቪኦኤው ጌብ ጃስሎ ከናይሮቢ የላከው ዘገባ ይጠቁማል። አዲሱ አበበ ይዞታል። እንደ አውሮፓ አቆጣጠር በ2011 ዓ.ም የሶማሊያን አካባቢ የመታው ረሃብ ከ260 ሺህ ሕዝብ በላይ መግደሉን የተባበሩት መንግስታት ድርጅት አመልክቷል። በተባበሩት መንግስታት ድርጅት የዓለም ምግብ ፕሮግራም የክልላዊ ዲሬክተር ቫለሪ ጓኔሬ ለቪኦኤ እንደተናገሩት ማስጠንቀቂያዎቹ ከወራት አስቀድሞ ይፋ ቢሆኑም ውጤቱ ግን ውድመትን ማስቀረት አላስቻለም። ለምሳሌ ሶማሊያ የማስጠንቀቂያ ደወል እንደ የዓለም ምግብ ፕሮግራም አይነቱ ቀደም ብሎ ሲነገር በበቂ ሁኔታ አልተደመጠምና ተፈላጊውን ውጤት አላስገኘም። ስለዚህ እርዳታው የደረሰው ረሃቡ ይፋ ከተደረገ በኋላ ነበር ማለት ነው። ይህ ደግሞ እጅግ የዘገየ ይሆናል። እንደ አውሮፓ አቆጣጠር በ2012 ዓ ም ለሶማሊያው ረሃብ እርዳታ ተደረገ በኋላ በኦክስፋምና ከሴቭ ዘ ችልድረን ይፋ የሆነ ሪፖርት እንዳመለከተው ለእርዳታ አቅርቦት በፍጥነት አለመድረስ ዋናው ምክንያት የገንዘብ አስተዋጽኦ ብዙውን ጊዜ የሚደረገው መገናኛ ብዙሃን ለችግሩ በሚኖራቸው ቀረቤታና ህዝቡም ባለው ግንዛቤ ላይ የሚወሰን የመሆኑ ጉዳይ ነው። የዚህ ዋቢ ደግሞ ዝርዝር መረጃዎቹ ናቸው። የተባበሩት መንግሥታት ድርጅት ይፋ ያደረገው አሃዛዊ መረጃ በሐምሌና በነሐሴ ለደረሰው ለ2011 የሶማሊያ ረሃብ የዓለም ሕዝብ 342 ሚሊዮን ዶላርስ ለግሷል። ይህም ድርቁ ይፋ ከተደረገና ካለፈ በኋላ ነው። የደብዩ ኤፍፒ ዲሬክተሯ ጓኔሬ እንደሚሉት ከዚህ ቀደም እርዳታውን ወደ ምግብ ለመለወጥ እስከ ሦስት ወር ይፈጅ ነበር። ይሁንና የተባበሩት መንግሥታት ድርጅት በጀመራቸው አዳዲስ ዘዴዎች ያን ወደ ሁለት ሳምንት ማውረድ ተችሏል። ያም ሆኖ ይላሉ ጋርኔሬ፣ እርዳታ ሰጪዎች ፈጣን መልስ ይፈልጋሉ። ማለትም እርዳታቸው በተግባር ሲውል ማየት፣ ይህም ምግብ ከአውሮፕላን መወርወር አንዱ ነው። ይህ በሚሆንበት ጊዜ ደግሞ ቀውሱ ብዙ ጉዳት አድርሷል። እናም የለጋሾችን ቀጣይ እርዳታ ያጓትትብናል። የቅድመ ማስጠንቀቂያ ዘዴ ሊከሰቱ ለሚችሉ እንደ ያልተመጣጠነ ምግብ መከሰትን፣ የሰብል ብልሽትን፣ የምግብ አቅርቦት መጓደልን የመሰሉ ብዙ ችግሮችን ያስወግዳል። ፖለቲካዊ ምልከታው ከሳይንሱ የበለጠ ሊረዳ ይችላል ይላሉ ሚስ ጓርኔሬ። ይህንን ግን የረዴት ድርጅቶቹ ከመጪው ሰኔ ምርጫ በፊት የፖለቲካው ነውጥና ውጥረት ባየለባት ቡሩንዲ ተጠቅመውበታል ይላሉ። አያይዘውም ለብሩንዲ የመጠባበቂያ እቅድ በማዳበር ረገድ የአገሪቱን ቡድን እየረዳን እንደ የተባበሩት መንግሥታት ድርጅት ሆነን ሰርተናል ሲሉም ይናገራሉ። ካለፉት አስቸኳይና አጣዳፊ ሁኔታዎች አለመማር የመጠባበቂያ እቅድና እርዳታ ትልቅ ፈተና ሆነው ቆይተዋል። አሁን በቅርቡ ይፋ የሆነ መረጃ እንዳመለከተው ለምሳሌ በደቡብ ሱዳን የረዴት ድርጅቶቹ በሰሜኑ ክፍል አስቸኳይ ረሃብ ሊከሰት እንደሚችል እያስጠነቀቁ የ1.8 ሚሊዮን ዶላርስ የአስቸኳይ እርዳታ ለቀረበበት በ8 ከመቶ ያነሰ እርዳታ ነው የተገኘው። ወደ መጨረሻው ዝግጅታችን እንለፍ። በሳምንቱ መጀመሪያ ሰኞ ካርቱም ላይ ተፈረመውን የሶስቱ የምስራቅ ናይል ሀገሮች ኢትዮጵያ፣ ሱዳንና ግብፅን የመርሆች መግለጫ ስምምነት አስመልክቶ የተለያዩ ወገኖችን ትንታኔዎች እያስተናገድን እንገኛለን። በኢትዮጵያ ዓለም አቀፍ የሰላምና ልማት ኢንስቲትዩት የአፍሪካ ቀንድ ጉዳዮች ተመራማሪ የሆኑት አቶ አቤል አባተ የሰጡን ትንተና ይቀጥላል። ሀገሮቹ ከስምምነቱ ሊጠቀሙ ይችላሉ የሚሏቸውን ተጨባጭ ጥቅሞች መዘርዘር ጀምረዋል። አቶ አቤል አቶ አቤል፣ የአባይ ወንዝ ብቸኛ ተጠቃሚ ሆና የቆየችው ግብፅ ስለምን ይሆን ወደዚህ ስምምነት ዛሬ በጸጋ መግባቷ? ለዚህ ጥያቄ መልስ ይሰጣሉ። ኢትዮጵያ በዋነኝነት ይሄንን ግድብ የምትጠቀምበት ለኤሌክትሪክ ማመንጫ መሆኑ ነው። ከዚህ በተረፈ ደግሞ ሌሎች ጥቅሞች እንደሚያስገኝ ተዘርዝሯል። አንደኛው ምንድነው፣ በሚመነጨው ውሃ ላይ ለታችኛው ተፋሰስ ሀገራት እንዲገዙ ቅድሚያ እንደሚሰጣቸው ለሱዳንና ለግብፅ ማለት ነው። በክፍለ አህጉሩ ያለውን መስተጋብር ያለውን ግንኙነት የበለጠ ያጠናክራል ተብሎ ይታሰባል። ከዚህ በተጨማሪ ደግሞ ለረዥም ጊዜ በተለይ በሱዳን በኩል የነበረውን ደለል በሚያስቀር ሁኔታ ስለሆነ የተሰራው በደለል ምክንያት ሊከሰቱ የሚችሉ ችግሮችንም ያስወግዳል። ከዚህም ሌላ ደግሞ ያልተቆራረጠ ፍሰት እንዲኖረው ነው። በፊት በክረምት ጊዜ እየሞላ በተለይ ሱዳን ላይ ከፍተኛ ጉዳት ሲያደርስ ነበረ የውሃው። አሁን ግን በክረምትም ይሁን በበጋ ያልተቋረጠና የተመጣጠነ ፍሰት እንዲኖረ ያደርጋል። ስለዚህ ጥቅሞቹ ዘርፈ ብዙ እንደሆኑ ከረዥም ጊዜ በኋላ እያመኑ የመጡ ይመስለኛል። ሌሎች ግን ትልልቅ ምክንያቶቹም ይኖራሉ። በተለይ ደግሞ የኢትዮጵያ እያደገ ያለ የተደራዳሪነት ሚና፣ በአካባቢው ላይ ያላት ተጽዕኖ፣ እንዲሁም በዲፕሎማሲ መስክ በቅርብ ጊዜ ያስመዘገበችው ከፍተኛ መርታዎች የተደራዳሪነት አቅምና ሚናዋን እንደጨመሩት ስናስቀምጥ በሌላ በኩል ደግሞ ግብጽ ሁለት ሺ አስራ አንድ እንደ አውሮፓውያን አቆጣጠር አንስቶ የሽግግር መንግስቶችን ጨምሮ ወደ አራትና አምስት መንግስታት የተፈራረቁባት ስለሆነ ያለው የፖለቲካ ችግር የራሱን ተጽዕኖ አሳርፎ ሊሆን ይችላል። ስለዚህ እንደ በፊቱ ከአስር አመት ከሀያ አመት በፊት እንደነበረው ግብጽ ከፍተኛ ስፍራ የያዘች በወታደራዊም በኢኮኖሚም በዲፕሎማሲም መስክ ከፍተኛ ተጽዕኖ የምታሳርፍ ኢትዮጵያ ደግሞ በረሃብ በጉስቁልና በእርስ በርስ ጦርነት የምታወቅ ሀገር ላይ ሆነው አይደለም። ይሄ ግንኙነት የተደረገውና አሁን ሁለቱ የተወሰነ መመጣጠል ያሳዩበት የተወሰነ መቀራረብ በሁሉ መስክ ያሳዩበት ሁኔታ ላይ መሆኑም ለድርድሩ አወንታዊ አሳርፏል ብለን ማስቀመጥ እንችላለን። ለድርድሩ መሳካት ከፍተኛ አይነተኛ ተጽዕኖ አሳርፏል ብለን ማስቀመጥ እንችላለን። ስለዚህ ግብጽ ልታገኝ ትችላለች ከሚባል ጥቅም አኳያ ብቻ ሳይሆን አሁን በዓለም አቀፍ ደረጃ እና በአካባቢያዊ ደረጃ በተፈጠሩ እንደዚሁም በግብፅ ውስጥ በራሷ ውስጥ በተፈጠሩ አስገዳጅ ሁኔታዎች ምር ነው ግብፅ ወደዚህ እንድትገባ ምክንያት የተፈጠረው ነው የሚሉኝ እርስዎ። ምክንያቱም አንድ ነገር ላንሳልዎት። የድሮ የግብፅ ፖሊሲዎች የድሮ የግብፅ መንግስታት ከመቶ አመት እና ከዛ በፊትም ያሉትን ከቆጠርን ብዙ ጊዜ እንደ መደራደሪያ ሲጠቀሙት የነበረው ሀይልን ነው። አመክንዮን ነበረ አመክንዮን ለመጠቀም ብዙ የሚያስፈልጋቸው አልነበር። ምክንያቱም ከኢትዮጵያ ጋር እጅግ የሰፋ ልዩነት ነበራቸው እና ሁልጊዜ በማስገደድ ሌሎች በዙሪያ ያሉትን ሀገራት እንደ መሳሪያ በመጠቀም የማፈራራት አዝማሚያ ነበር ሲያሳዩ የነበረው። አሁን በአሁኑ ሰዓት በሁለት ሺ አስራ አምስት የድርድር የተካሄደው የአይነት ተጽዕኖችና ማፈራሪያዎች ብዙ ትርጉም አልባ በሆኑበት ሰአት እንደውም፣ ካውንተር ፕሮዳክቲቭ የሚሆኑበት አጸፋቸው መጥፎ የሚሆንበት ሁኔታ ላይ እንዳለ ስለተገነዘቡ በትክክል በአመክንዮ ላይ የተመሰረተ ሁኔታውን በማንበብ ላይ የተመሰረተ ግንኙነት እንዲያደርጉ ረእርቷቸዋል። ከዚህ በፊትም የነበረው በዋነኝነት ለእኔ እንደሚመስለኝ የውሃ ብቻ አልነበረም። አንዱ ውሃው ላይ ሙሉ ለሙሉ የማዘዝ መብት እንዳለው፣ ሌላውን ደግሞ የመታዘዝ ግዴታ እንዳለበት አድርጎ ስለሚቆጠር ነበረ ለዘመናት የመቀራረብ ሁኔታ ያልታየው። በአሁኑ ሰዓት ግን የኢትዮጵያ የመደራደር አቅምም እንደገለጽኩት ስለጨመረ፣ ግብጾችም ደግሞ ለብዙ ዘመናት ሲመኩበት የነበረው ይሄ በአካባቢው ላይ ተጽዕኖ ብቻ በመፍጠር እና በማስፈራራት በውዴታም ይሁን በግዴታ የነሱን ሀሳብ ብቻ ተቀባይነት እንዲያገኝ ማድረግ ሁኔታ እየሰራ ስላልመጣ፣ ሁለቱም በደመነፍስ ሳይሆን በትክክል በአመክንዮ ላይ የተመሰረተ ድርድር አድርገው ወደ ዘላቂ ትብብር እና ወደ ዘላቂ የሚያደርሳቸውን መንገድ እንዲደርሱ ረድቷቸዋል ብዬ ለማስቀመጥ ነው። በአጠቃላይ ትናንት ካርቱም ላይ ከተፈረመው ስምምነት መሪሆች አንዱ የፍትሃዊ አጠቃቀም መሪህ ይገኝበታል። እንግዲህ በ929 ቅድም ባነሳ ነው ወይም በ921 በኢትዮጵያ አቆጣጠር ስምምነት 48 ቢሊዮን ሜትር ኩብ ውሃ ለግብፅ ይሰጣል። አራት ቢሊዮን ብቻ ነው ለሱዳን የሚሰጠው በ59ጠኙ 5 ደግሞ ቅድም እርሶ እንዳነሱት 55 ነ አምስት ቢሊዮን ሜትር ኩብ ውሃ ለግብፅ ይሰጣልና፣ ወደ ፍትሐዊ አጠቃቀም ጥያቄ በመርህ ደረጃ ሲነሳ ኢትዮጵያ ጎላ ያለ ድርሻ ሊኖራት ነው። ሌሎቹም የላይኛው ተፋሰስ ሀገሮችም እንደዚሁ ቅድም ባነሱት የትብብር ስምምነት ወይ ማዕቀፍ መሰረት ወደ ተደላደለ አይነት ክፍፍል ሊሄዱ ነው ማለት ነው። ይሄ ሁኔታ አሁን ትናንትና የተፈረመው ስምምነት ግብፅን እስካሁን ድረስ ከነበራት ታሪካዊ መብቴ ነው ከምትለው አቋሟ እንድትንሸራተትና ያንን እንድትተው ያደርጋታል ብለው ያስባሉ። እንድትንሸራተት ሰንሰለት ያደረጋታል ብቻ ሳይሆን አሁንም የቀድሞውን ላለመልቀቅ የተወሰነ መንገድ ታገት አይነት ነገር ይኖራል እንጂ በሁለቱ ጊዜ በአስራ ዘጠኝ ሀያ ዘጠኝ እና በአስራ ዘጠኝ ሀምሳ ዘጠኝ የነበሩት ስምምነቶች ዋጋ እንደሌላቸው የላይኛው ተፋሰስ ሀገራት ብቻ ሳይሆኑ የታችኛው ተፋሰስ ሀገራት በተለይ ሱዳን ቀደም ብላ አሁን ደግሞ ግብፅ በደንብ የተረዱበት ሁኔታ ነው ያለው። ምንም አይነት የወሳኝነት ሚና እንደሌለው በተለይ በአሁኑ ሰዓት አንደኛ አልተሳተፉበትም፣ ሁለተኛ ደግሞ እጅግ ኢፍትሐዊ ነው እና ይሄንን ስምምነቶች ለመቀየር ስለታሰበ ነው በአዲስ ሶስቱ ሀገራት በሙሉ ውክልና በተሳተፉበት በሙሉ ፈቃዳቸው የሚፈርሙት በፍትሐዊነትና በመተባበር ላይ የተመሰረተ ግንኙነት የሚያሰፍን አይነት አዲስ ስምምነት ለመፍጠር ነው። አሁን ይሄ በመርህ ደረጃ የተፈራረሙት። ስለዚህ በሁለቱ ጊዜያት የተፈረመው ስምምነት ዋጋ እንደሌለው ኢትዮጵያ ለብቻዋ እንዲሁም ደግሞ የላይኛው ተፋሰስ ሀገራት በጋራ ለረዥም ጊዜ ሲናገሩ ቆይተዋል። በታችኛው ተፋሰስ ሀገራትም አሁን ሊሰራ እንደማይችል በትክክል የተረዱበት ሁኔታ ነው ያለው እና ወጣም ወረደ ይሄ ስምምነት ቢፈርምም ባይፈረምም ሁለቱ ስምምነቶች ትርጉም አልባ እንደሆኑ ምናልባት በሁለት ሺ ሚኒስትር በተፈረመ ስምምነት የተረጋገጠ ብሎ ማስቀመጥ ይቻላል። አቶ አቤል፣ ለመሆኑ በዚህ በትናንትና ስምምነት ውስጥ የሚታየው የስጋት አቅጣጫ፣ የስጋት ነጥብ የሚሏቸው ነጥቦች አሉ? የስጋት ነጥቦች የሉም። ለመተባበር ሁለቱም የቆረጡ ነው የሚመስለው እንዳልኩት ለዘመናት በጉልበት በማስፈራራት እና በጡንቻ ሲያስቡ የነበሩት የግብፅ ገዢዎች ለመጀመሪያ ጊዜ በአመክንዮ ላይ ተመስርተው መደራደር ጀምረዋል። ይሄ ትልቅ መርታ ነው። ከዚህ በተጨማሪ ደግሞ የግብፅ የውጭ ግንኙነት ፖሊሲ በአብዛኛው በመካከለኛው ምስራቅ እና በሜዲትራኒያን አካባቢ እንዲሁም ከምዕራባውያን ጋር ብቻ አተኩሮ የነበረው የግብፅ ግንኙነት ለመጀመሪያ ጊዜ ከቅርብ ዓመታት ወዲህ ወደ አፍሪካ የምመለስ ብሎ ጎረቤታቻቸው የሆኑትና ለረዥም ጊዜ የታሪክ የባህል የቋንቋ የብዙ ነገራትን የሚዛመዷቸውን ህዝቦች ጋር የበለጠ ትብብር ወደ ማስፈር ሁኔታ እየተሸጋገረ ነው ያለው። ይሄ ሁለተኛው ትልቅ መርታ ነው። ስለዚህ በአመክኔው ላይ የተመሰረተ ሁኔታዎችን በመገንዘብ ላይ የተመሰረተ እንዲሁም ደግሞ በመተባበር በመቻቻል ላይ የተመሰረተ የግብፅ የውጭ ግንኙነት ፖሊሲ በተለይ ደግሞ በደቡብ ለሚገኙ ሀገራት ኢትዮጵያን ጨምሮ እየመጣ እንዳለ የሚያሳዩ ምልክቶች ብዙ ስለሆኑ ይሄ በመርህ ደረጃ የተፈረመው ስምምነት ወደ ዘላቂ ስምምነት አድጎ በሌሎችም ጉዳዮች ላይ ከፍተኛ ስምምነት ይደርሳሉ ብዬ እምነት አለኝ። ዛሬ በወጣ ሌላ መረጃ እንዲሁ ደግሞ በየዓመቱ እየተገናኙ በአባይ ጉዳይ ላይ እንደሚመክሩ የተገለጸበት ሁኔታ ነው ያለው ከዚህ በተጨማሪ ደግሞ በንግድ በኢንቨስትመንት በመሳሰሉት በተለይ ደግሞ ሁለቱም በያሉበት አካባቢ ላይ የወሳኝነት ሚና ስላላቸው ኢትዮጵያ በዚህ በአፍሪካ ቀንድ ግብፅም በመካከለኛው ምስራቅና በሜዲትራንያን በኩል ስላላቸው በሰላምና ጸጥታ የአካባቢ ትብብርን በማጠናከርና በመሳሰሉ ዘርፎች ላይ ከፍተኛ ትብብር ላይ ሊደርሱ የሚችሉበት በዚህም ክፍለ አህጉሩ እንዲሁም ደግሞ የአፍሪካ አህጉር በአጠቃላይ እንዲሁም ዓለም ለዓለም ሰላም መስፈል ለዓለም ትብብር የራሳቸውን አይነተኛ አስተዋጽኦ የሚጫወቱበት ትልቅ ጊዜ ላይ ነው ያለው እና ተስፋ አለኝ በዚሁ የሚቀጥል ነው የሚመስለው፣ አሁን ባልኳቸው ምክንያቶች። ስለዚህ የነበሩት የስጋት መስመሮች በተወሰነ መልኩ የተገፈፉበት አዲስ የሰላምና የትብብር ጊዜ የተፈጠረበት እንደሆነ ነው የምገነዘበው። ስለዚህ ይህ ስምምነት ይሄ ሰነድ ችግር የለበትም ብለው ነው እርሶን እንደ ባለሙያ የሚያስቡት? አዎ አሁን ባለው ሁኔታ ከፍተኛ ቅሬታ ሲቀርቡበት እየሰማን አይደለም። ምናልባት ዛሬ ነው በተወሰነ መልኩ ይፋዊ በሆነ መንገድ የወጣው እነዚህ የስምምነት ነጥቦች እስካሁን ባየኋቸው ለጥቂት ጊዜያትም ቢሆን ለጥቂት ሰዓታትም በግብፅም ይሁን በኢትዮጵያ ልሂቃን በኩል ይሄ ነው የሚባል ትችት ይሄ ነው የሚባል ተቃውሞ ሲቀርብበት አላየሁም። ስለዚህ በአብዛኛው ጥሩ ስምምነት እንደተደረሰ ተደርጎ እንደተወሰደ እገነዘባለሁ። ስለዚህ በሁለቱም በኩል አወንታዊ ነገሮች እንዳሉ ስለምገነዘብ ሁለቱም ጋር ቆራጥ የሆነ ፖለቲካ ውሳኔም እንዳለ ስለማስብ ምንም አይነት የስጋት መስመሮች አይታዩኝም እንደውም ትልቅ ተስፋ ትልቅ የመተባበር ተስፋ ሁሉን አቀፍ ተስፋ ሁሉን አቀፍ የትብብር ተስፋ ነው የሚታየኝ። እንግዲህ የግብጽ ፕሬዚደንት አብዱል ፈታህ ኤልሲሲ አሁን ያሉት ኢትዮጵያ ነው፣ ነገም ኢትዮጵያ ውስጥ የሚቆዩ ይመስለኛል። እናንተም እንደ ባለሙያ ሁኔታውን እየተከታተላችሁ ስምምነት ሰነዱንም እያብላላችሁ የምትቆዩ ይመስለኛል። ያሉ ሁኔታዎችንም እንደዚሁ እያዩ ሰሞኑን የሚያካፍሉን ሌሎች ሀሳቦች የሚኖሩ ከሆነ እንመለሳለን። ወደ እርሶ አቶ አቤል አባተ ለጊዜውና ለማብራሪያው እጅግ በጣም አመሰግናለሁ። እግዚአብሔር ይስጥልኝ። ውይይቱ የተካሄደው የከትናንት በስቲያው ማክሰኞ ነበር፣ ስምምነቱ በተፈረመ ማግስት ማለት ነው። አንድ የዩናይትድ ስቴትስ ዶላር ዛሬ 20 ብር ከ42 ሳንቲም ነው። ነገ አዲስ አበባ ደመናማ ትሆናለች፣ ካፋያም ይኖራታል ይላል ትንበያው። ከፍተኛ ሙቀት 23፣ ዝቅተኛው 9 ዲግሪ ሴልሽስ ይሆናል። አብራችሁን ስለቆያችሁ እናመሰግናለን። ኃይሉ ታምራት፣ ጽዮን ግርማ፣ ቮይቴክ ዞርኒያክ፣ እኔም ሰሎሞን አባተ እስከ ምሽቱ 3 ሰዓት የአጭር ሞገድ ስርጭታችን በዚሁ እንሰናበታለን። ጤና ይስጥልን።